The Voice of America. የፌዴራሉ ከፍተኛ ፍርድ ቤት የህገ መንግስትና የሽብር ወንጀሎች አንደኛ ተረኛ ወንጀል ችሎት በነ አቶ እስክንድር ነጋ ጉዳይ በቀረበለት የዋስትና ጥያቄ ላይ ለመበየን አጋቢ ህግ ክሱን እንዲያሻሽል አዘዘ። ለተከሳሾች አቤቱታ የተለያዩ ትዕዛዞችን ሰጥቷል። በቀረበው የዋስትና ጥያቄም ለመበየን ተለዋጅ ቀጠሮ ቆርጧል። ችሎቱን የተከታተለው መለስካቸው አምሃ ከአዲስ አበባ ዝርዝሩን ይዘዋል። ከሳሽ የፌዴራል ጠቅላይ አቃቤ ህግና ተከሳሽ እና አቶ እስክንድር ነጋ በዋስትና ጥያቄ ላይ ባቀረቡት ክርክር ብይን ለመስጠት ዛሬ ፍርድ ቤቱ አቃቤ ህግ ክሱን እንዲያሻሽል አዟል። ባለፈው ሳምንት መስከረም ሰባት ቀን 2013 ዓ ም በዋለው ችሎት ይኸው ፍርድ ቤት የሁለቱን ወገን ክርክር አዳምጦ ለዛሬ ብይን ለመስጠት ቀጥሮ የነበረ ቢሆንም የአቃቢ ሕግ ክስ ይህን ለማድረግ እንዳላስቻለው ጠቁሟል። ፍርድ ቤቱ የአቃቢ ሕግን ማመልከቻ በመጥቀስ ብሔርንና ሃይማኖትን መሠረት ያደረገ በአዲስ አበባ ከተማ በተለያዩ አካባቢዎች ሕዝብን እርስ በርስ የማጋጨት ወንጀል እንደተፈጸመ ይናገራል። ይሁንና ወንጀሉ የተፈጸመባቸው ስፍራዎች ተለይተው አልተጠቀሱም ብለዋል። ፍርድ ቤቱ አክሎም ወንጀሎቹ የተፈጸሙት ሰኔ 23 እና 24 ቀን እንደሆነ በክስ ማመልከቻው የተመለከተ ቢሆንም የተፈጸሙት ወንጀሎች በእነዚህ ቀናት በሰዓትና በስፍራ ተለይተው የእያንዳንዱ ተከሳሽም ድርጊት ከስፍራና ከጊዜ ጋር ተገናዝቦ እንዲቀርቡ ፍርድ ቤቱ ለአቃቢ ሕግ ትእዛዝ ሰጥቷል። ከዚህ በመቀጠልም ተከሳሾቹ አሉን ያሏቸውን ችግሮች በመዘርዘር ለፍርድ ቤቱ አቤቱታ አቅርበዋል። ፍርድ ቤቱ በበኩሉ በችሎት ላይ የሚቀርቡ አቤቱታዎች ጊዜ የማይሰጡና በአስቸኳይ መፍትሔ የሚሹ የጤናና የመሳሰሉ ችግሮችን የተመለከቱ መሆን እንዳለባቸው አስገንዝበዋል። ከዚህ ውጭ ያሉ አቤቱታዎች ግን በጽሁፍ በጽህፈት ቤት በኩል እንዲቀርቡ አዘዋል። በዚህም መሰረት ወይዘሮ ቀለብ ስዩም ሕፃን ልጃቸውን እንዲያጠቡ እንዲፈቀድላቸው አለብኝ ላሉት የጤና ችግርም ተገቢ መፍትሄ እንዲሰጣቸው ፍርድ ቤቱ ትዕዛዝ እንደሚጽፍላቸው ተናግሯል። አቶ እስክንድር ነጋም ከባለቤታቸውና ከልጃቸው ጋር በስልክ ለመገናኘት ያቀረቡትን ጥያቄ እንዲሁም ሌሎችም ተከሳሾች ዘመድ ወዳጆቻቸው በማረሚያ ቤት ተገኝተው ኮቪድ-19 የሚጠይቀውን ጥንቃቄ በሚያሟላ መልኩ እንዲጎበኟቸው እንዲደረግ ፍርድ ቤቱ ትዕዛዝ ሰጥቷል። በመጨረሻም ፍርድ ቤቱ አቃቤ ሕግ እስከ አንድ ሳምንት ባለው ጊዜ ውስጥ ክሱን በታዘዘው መልክ አሻሽሎ እንዲያቀርብ በማሳሰብ ብይን ለመስጠት ለመስከረም 19 ቀን 2013 ዓ ም ተለዋጭ ቀጠሮ ቆርጧል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ